ዶክተር ከናን አምብለም ይባላሉ። የወለጋ ዩኒቨርሲቲ መምህር ናቸው። በበጎ አድራጎት ተግባር ላይም በመሳተፍ ላይ ይገኛሉ በወለጋ ዞን ና በምዕራብ ጉጂ ዞን በገጠር የሚኖሩ የማህበረሰብ አባላት ጋር በመሆን ከሀምሳ በላይ ድልድዮች ና ከሰላሳ በላይ የንጹሀ ፕሮጀክቶችን ግንባታዎች ማከናወናቸውን ይናገራሉ ተማሪዎቼ በንድፈ ሀሳብ ደረጃ የተማሩትን የህብረተሰቡን ችግር መፍታት በተግባር እንዲያሳዩ እፈልጋለሁ ነው የሚሉት ናኮር መልካ ዶክተር ከናንና አነጋግሮ ተከታዩን አድርሶናል ህንዳዊው የህዝብ አስተዳደርና የልማት አመራር ምሁሩ ዶክተር ከናናን በለም ከአስራ ሁለት ዓመት በፊት ወደ ወለጋ ዩኒቨርሲቲ መምህር ሆኖ መምጣታቸውን ይናገራሉ። ከአስር ዓመት በላይ የወለጋ ቆይታቸውም ከማስተማርና ጥናትና ምርምር ተግባሩ ጎን ለጎን የወለጋ ዩኒቨርሲቲ የሚሰጠውን የማህበረሰብ አቀፍ አገልግሎት ተደራሽ ለማድረግ እስከ ታችኛው የገጠር ቀበሌዎች ወርደው ሲሰሩ እንደነበር ገልጸዋል። ታዲያ ወደ ገጠር ቀበሌዎች በሚሄዱበት ጊዜ የህብረተሰቡን ኑሮ ከባድ የሚያደርጉ በርካታ የመሰረተ ልማት ችግሮች እንዳስተዋሉ የሚናገሩት ዶክተር ከናን ለጥናትና ምርምር ከእርሳቸው ጋር የሚሄዱ የሁለተኛ ዲግሪ ተማሪዎችን በዛ ዙሪያ እንዳወያዩ ገልጸዋል። መጀመሪያ የራሳቸውን ገንዘብ እያወጡ በጎ ተግባሩን ሲያከናውኑ መቆየታቸውን የገለጹት ዶክተር ከናን በኋላ ላይ ግን የወለጋ ዩኒቨርሲቲና ህብረተሰቡ በሚያደርጉት የገንዘብ የተለያዩ የግንባታ ግብዓቶችና ሌሎችም ድጋፎች ተግባራቸውን መቀጠላቸውን ጠቅሰዋል። የበጎ አገልግሎት ተግባሩን ለመጀመር ትልቅ ጉልበት ሆነኝ ያሉትን ቅጽበት ወደ ዛሬ ስምንት ዓመት ገደማ ወደኋላ ተመልሰው እንዲያስታውሳሉ ከተማሪዎች ጋር በመሆን አንድ የገጠር ቀበሌ እንጎበኝ ነበር። ህብረተሰቡ ለተለያዩ ችግሮችም ሲጋለጥ ለማይቼ ያለው ከእነዚህ መካከል በደሌ ወረዳ አቅራቢያ በምትገኘው ጨበቃ የተባለች ቀበሌ ውስጥ አንዲት በዕድሜ የገፉ እናት በወንዝ ሙላት ምክንያት ወንዙ መሻገር አቀቷቸው ረዥም ጊዜ ሲወስድባቸው አየሁ። ለተማሪዎቼም ነገርኳቸው። እንደዚህ ያሉ የህብረተሰቡን አዳጋች የሆኑ ችግሮችን መቅረፍ ቀላል ነው አልኳቸው። በዛው ቅጽበት ለተማሪዎችም የቤት ስራ ሰጠው። ይህ መንፈቀ ትምህርት ከማለቁ በፊት በቡድንም ሆነ በግል በህብረተሰቡ መካከል ያስተዋሉትን ችግር ፈተው እንዲመጡም ነገርኳቸው። ተማሪዎቼ ንድፈ ሐሳብ ብቻ አውቀው እንዲመረቁ አልፈልግም፣ የተማሩትን ወደ ተግባር ለውጠው የህብረተሰቡን ችግር ሲፈቱ እንጂ ብለዋል። በበደሌ አቅራቢያ በምትገኘው ጨበቃ በተባለች ቀበሌ የጀመሩት የድልድይ ስራ ወደ ወለጋ ዞኖችም አድርጎ ከሀምሳ በላይ ድልድዮችና ከሰላሳ በላይ የጉድጓድ ውሃን ለንጹህ የመጠጥ ውሃ እንዲውል ማድረጋቸውን ገልጸዋል። ከደቡብ ኦሮሚያ ምዕራብ ጉጂ በመምጣት በወለጋ ዩኒቨርሲቲ የሁለተኛ ዲግሪውን ይማር የነበረ ተማሪም በፈረንጆቹ ባለፈው ዓመት ሁለት ሺህ ሃያ ይዟቸው ወደ ቡሌሆራ የገጠር ቀበሌዎች እንደሄደ የጠቆሙት ዶክተር ከናን በቡሌሆራ የተለያዩ ቀበሌዎችም በጥቂት ወራት ብቻ የህብረተሰቡን ጉልበት በየአካባቢው የሚገኘውን የግንባታ ግብዓቶች እንዲሁም ገንዘብና እውቀት በማስተናበር ሶስት ድልድዮችን መገንባታቸውን አስታውቀዋል። እርሳቸው በሚሰሩት በጎ ተግባር ህብረተሰቡ ደስተኛ መሆኑን የሚገልጹት ዶክተር ከናን የማገለግለውን ህብረተሰብ ችግር ከመቅረፍ በላይ እርካታ የሚሰጠኝ ነገር የለም ብለዋል። ህብረተሰቡ በጣም ደስተኛ ነው። ምክንያቱም ችግሩ ነው የተፈታለት። በነገራችን ላይ የችግሩን ጥልቀትም ስለሚያውቅ በስራው ላይ በስፋት ነው የሚሳተፈው ወንዝ የሚያቋርጡበት ድልድይ ከዚህ ቀደም ባለመኖሩ በደራሽ ጎርፍ የተወሰዱና የሞቱ ሰዎች እንዳሉ ይናገራሉ። አህዮችን ጨምሮ ሌሎችም እንስሳቶች ተወስደውባቸዋል። ድልድይ ባለመኖሩ የግብርና ምርታቸውን ለመሸጥ ወደ ገበያ መሄድ አይችሉም ነበር። ልጆቻቸው ከትምህርት ቤት ይቀሩ ነበር። ነብሰ ጡር እናቶች ጤና ተቋም ሳይደርሱ ሕይወታቸው ያልፍ ነበር። የታመሙም ሰዎች ይሞቱ ነበር። ድልድዩ ሲሰራ ይህ ሁሉ ስለሚቀረፍላቸው በጣም ደስ ይላቸዋል። ይመርቁናለን። እስቲ አንድ የእግዚአብሔር ይባርክ በሉት። እግዚአብሔር ጨምሮ ጨማምሮ ይባርከው። አቶ ደረጀ ደበሎ ከዶክተር ከናን ጋር በመሆን በምስራቅ ወለጋ ዞን ጊዳ አያና ኮኖጂ ቀበሌ በድልድይ ግንባታ ስራ ላይ እንደተሳተፉ ገልጸዋል። ስለበጎ በጎ ፈቃደኛ መሆሩም እንዲህ ይላሉ ከለት አዳዳ ዶክተር ከናን በተለያዩ አቅጣጫዎች ሕዝቡን ሲያገለግሉ ነበር። በአራት ወለጋዎች እስከ ቄሌም ወለጋም ፊሎ በምስራቅና ሆሮ ጉድሮ ወለጋም ንጹህ የመጠጥ ውሃን በማስገባት ሲሰሩ ነበር። ለመሻገር የሚያስቸግሩ ወንዞች ላይም ድልድዮችን ሰርተዋል። በአመት ከአስር በላይ ድልድዮች ነው የሚሰሩት። በገጠር ትምህርት ቤቶችም ለሴትና ወንድ ተማሪዎች ቤቶቻቸው የመጸዳጃ ቤት ሰርተዋል። ዶክተር ከናን ለህዝቡ ትልቅ አስተዋጽኦ አላቸው፣ በህብረተሰቡ ዘንድም ተቀባይነትና ተወዳጅነት አላቸው ብለዋል። ዶክተር ከናን አንበለም የወደፊት እቅዳቸውንም እንዲያብራርተዋል፣ ክልሉ ውስጥ ያልደረስንባቸው ቦታዎች ሁሉ ደርሰን መስራት እንፈልጋለን ከድልድይና ውሃ ስራው በተጨማሪ የገጠር ትምህርት ቤቶች ላይ መስራት እንፈልጋለን። በገጠር ለሚኖሩ ዜጎችም መብራት በማዳረስ ተግባርም እንዲሁ ለመሳተፍ ከባለድርሻ አካላት ጋር እየተወያየን ነው ብለዋል። ዶክተር ከናን ከዚህ ቀደም ከገነቦት ውጪ በአሁኑ ጊዜ አስር የሚሆኑ ድልድዮችና እና የንጹህ ውሃ ፕሮጀክቶችን እየሰሩ መሆናቸውን ዶክተር ከናናን በለም ገልጸዋል። ለአሜሪካ ድምፅ ናኮር መልካ